በየጊዜው ወደ ውጭ ዓለም ከሚሰደዱት ኢትዮጵያውያን በሳዑዲ አረቢያ የፈለሱት ናቸው። የመኖሪያ ህጋዊ ሥራ ፈቃድ ኖሯቸው የሚንቀሳቀሱ እና ይፋዊ ባልሆነ መንገድ በሀገሪቷ የሚገኙን በመለየት እየተሰራ መሆኑን በኢንፎርሜሽን የኮሚኒኬሽን ሚኒስትሩ ነገሪ ሌንጮ ለውጭ ሀገር ጋዜጠኞች በዝርዝር አስረድተዋል። በሳውዲ አረቢያ ገቨርመንት ኢሽዩድ የሳውዲ አረቢያ መንግስት አንድ መግለጫ አውጥቶ ነበረ። ይኸውም በሀገሯ የሚገኙ ስደተኞችን በሚመለከት ነው። ህጋዊ የመኖሪያ ፈቃድ የሌላቸውን ማለት መዝገብ የማያወቃቸውን የውጭ ዜጎችን በሚመለከት ነው። ለመስራትም ሆነ በሀገሪቱ ለመኖር ህጋዊ እውቅና የሌላቸውን በሚመለከት ነው። የሳውዲ መንግስት የሦስት ወራት የጊዜ ገደብ ለእነዚህ ሰዎች ሰጥቷቸዋል። በዚህ ጊዜ ውስጥ የኢትዮጵያ መንግሥት ተጠሪ የሆኑ የተመደቡ ኃላፊዎችና ዲፕሎማቶች ዘንድ እየሄዱ እንዲመዘገቡ ተደርጓል። በአሁኑ ወቅት በየዕለቱ ከአንድ ሺህ በላይ ኢትዮጵያውያን ወደ ሀገራቸው ለመመለስ እየተመዘገቡ ያለበት ሁኔታ ነው ያለው። እስካሁን ከአስራ አምስት ሺህ በላይ የተመዘገቡ የመጓጓዣ ህጋዊ የእውቅና ፈቃድ ወረቀቶች ያገኙ ናቸው። ከእነዚህ ውስጥ 74 ነጥብ አራት በመቶ የሚሆኑት ሴቶችና ሕፃናት ናቸው። እስከዚህ ዕለት ከሀያ ሺህ በላይ ኢትዮጵያውያን ወደ ትውልድ ሀገራቸው ኢትዮጵያ በሰላም የተመለሱ ናቸው። በሌላ ርዕስ ደግሞ ሚኒስትሩ በሀገሪቱ በተለያዩ ወረዳና አውራጃዎች የተከሰተውን ድርቅ በሚመለከት ነው። ዘንድሮ ችግሩን ለመቋቋም ዓለም አቀፍ ድርጅቶች እምብዛም ድጋፍ ስላላሳዩ ለሀገሪቱ ብቻዋን ሸክሙ ምን ይመስላል ላልኳቸው፣ በኢትዮጵያ የሚንቀሳቀሱ የተለያዩ ድርጅቶችና ዓለም አቀፍ ተቋማት ያለውን የድርቅ ሁኔታ ገምግመዋል። በጥንቃቄ ትኩረት የሰጡት ጉዳይ ነው። ለእርዳታው ግንዛቤ እንዲኖር ፈቃደኛ ሆነው እየሰሩ ናቸው። ይህ ያለው እውነታ ነው። ይህ ደግሞ ማለት ኢትዮጵያ ያለውን የፈ በተወሰነ ሁኔታ ለመቋቋም እጇን አጣምራ ታያለች ማለት አይደለም። እንደሚያስፈራ ሆኖ ሊታይ አይገባም። በመንግስት በኩል ችግሩን ለመቋቋም እየተሰራለ ነው። በዓለም የምግብ ድርጅት በኩል ጉዳዩን እንዴት ተመልክተውታል በማለት ያነጋገርኳቸው ዳይሬክተሩን ዳይረክተሩን ጆን አልየፍን ነው። ድርቅ ያጠቃቸው አካባቢዎች እንዳለፈው ዓመት የተስፋፋ ባይሆንም ከ15 ዓመታት ወዲህ ከተከሰተው ቀላል ተብሎ የሚታይ አይደለም። አንዳንድ አካባቢዎች እርግጥ ድርቁ በጣሙን የከፋ ነው። ዓለም አቀፍ የምግብ ድርጅት ከወረዳ አስተዳዳሪዎች ጋር አብሮ እየሰራ ነው። እንዲሁም ከፌዴራሉ መንግስት ጋርም በጣምራ ነው የምንሰራው። ዋናው ለችግሩ መፍትሄ በማፈላለግ ላይ ነው። ጌታቸው ተድላይ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።